መጽሐፈ ሳሙኤል ካልዕ ምዕራፍ አስራ ስድስት። ዳዊትም ከተራራው ራስ ጥቂት ፈቀቅ ባለ ጊዜ የሜንፌ ቦስቴ ባሪያ ሲባ ሁለት መቶ እንጀራ አንድ መቶ ዘለላ ዘቢብ፣ አንድ መቶ በለስ፣ አንድ አቁማዳም ወይን ጠጅ የተጫኑ ሁለት አህዮች እየነዳ ተገናኘው። ንጉሡም ሲባን ይህ ምንድን ነው አለው። ሲባም አህዮቹ የንጉሥ ቤተሰቦች ይቀመጡባቸው ዘንድ እንጀራውና በለሱ ብላቴኖቹ ይበሉት ዘንድ የወይን ጠጁም በበረሃ የሚደክሙት ይጠጡት ዘንድ ነው አለ። ንጉሡም የጌታህ ልጅ ወዴት ነው? አለ። ሲባም ንጉሡን እነሆ የእስራኤል ቤት ዛሬ የአባቴን መንግሥት ይመልስልኛል ብሎ በኢየሩሳሌም ተቀምጦአል አለው። ንጉሡም ሲባን እነሆ ለሜምፊቦስቴ የነበረው ሁሉ ለአንተ ይሁን አለው። ሲባም እጅ ይነሳለሁ፣ ጌታዬ ንጉሥ ሆይ በፊትህ ሞገስ ላግኝ አለ። ንጉሡ ዳዊትም ወደ ብራቂም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ። እየሄደም ይረግመው ነበር፣ ወደ ዳዊትና ወደ ንጉሡ ወደ ዳዊት ባሪያዎችም ድንጋይ እየወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉና ኃያላኑ ሁሉ ነበሩ። ሳሚም ሲረግም ሂድ፣ አንተም የደም ሰው ምናምንቴ ሂድ በፈንታው ነግሶሃልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔርም መንግሥትህን ለልጅህ ለአቤሴሎም እጅ አሳልፎ ሰጥተዋል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል አለ። የጹርያም ልጅ አቢሳ ንጉሡን፣ ይህ የሞተ ውሻ ጌታዬን ንጉሥን ስለ ምን ይረግማል? ልሂድና ራሱን ልቍረጠው አለው። ንጉሡም፣ እናንተ የጹርያ ልጆች እኔ ከእናንተ ጋር ምን አለኝ? እግዚአብሔር ዳዊትን ስደበው ብሎ አዞታልና ይርገመኝ። ለምንስ እንዲህ ታደርጋለህ የሚለው ማን ነው አለ። ዳዊትም አቢሳንና ባሪያዎቹን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፣ ይልቁንስ ይህ የብንያም ልጅ እንዴት ነዋ! እግዚአብሔር አዞታልና ተዉት፣ ይርገመኝ። ምናልባት በዚህ ቀን መከራዬን አይቶ ስለ እርግማኑ መልካም ይመልስልኛል አላቸው። ዳዊትና ሰዎቹም በመንገድ ይሄዱ ነበር። ሳሚም በተራራው አጠገብ በእርሱ ትይዩ እየሄደ ይራገም፣ ድንጋይም ይወረውር፣ ትቢያም ይበትን ነበር። ንጉሡና ከእርሱም ጋር የነበረው ሕዝብ ሁሉ ደክመው ነበር፣ በዚያም አረፉ። አቤሴሎም እና ሕዝቡ ሁሉ፣ የእስራኤልም ሰዎች፣ አኪጦፌልም ወደ ኢየሩሳሌም መጡ። የዳዊትም ወዳጅ አርካዊው ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ፣ ሺህ ዓመት ያንግሥህ አለው። አቤሴሎምም ኩሲን፣ ስለ ወዳጅህ ያደረግኸው ቸርነት ይህ ነውን? ከወዳጅህ ጋር ያልሄድህ ስለ ምንድን ነው አለው። ኩሲም አቤሴሎምን እንዲህ፣ አይደለም ከእግዚአብሔር ከዚህም ሕዝብ ከእስራኤልም ሰዎች ሁሉ ለተመረጠው ለእርሱ ሆናለሁ፣ ከእርሱም ጋር እቀመጣለሁ። በዚያም የማገለግል ለማን ነው በንጉሥ ልጅ ፊት አይደለምን? በአባትህ ፊት እንዳገለገልሁ እንዲሁ በአንተ ፊት እሆናለሁ አለው። አቤሴሎምም አኪጦፌልን ምከሩ ምን እናድርግ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርኸው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበረታል አለው። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ። በዚያም ወራት የመከራት የአቂቶፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአቂቶፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች።